የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ታህሳስ 16 2011 ዓ.ም ምሽት ዝግጅቶቻችንን ይዤ አብሬያችሁ ቆያለሁ። በኢትዮጵያ የሚኒስትሮች ምክር ቤት በሳምንቱ መጨረሻ ባደረገው ስብሰባ ከፌዴራል ጠቅላይ አቃቤ ሕግ የተላከለትን የሲቪል ማህበረሰብ ድርጅቶች አዋጅ ለሕዝብ ተወካዮች ምክር ቤት መርቷል። ከዚህ በፊት አላሰራ የሚሉ አንቀጾች ተቀይሮበት ተሻሽሎ የሚቀርቡ የህግ ማግፎች አሉ። ዘገባ አለን። በሌላ ዘገባ ደግሞ ግንቦት ሰባት ከፓርቲ ይልቅ አገር አስቀድማለሁ ብሏል። ለእኛ ቅድሚያው ድርጅታችን፣ አገር ለእኛ ቅድሚያው አገር፣ አገርን ማረጋጋትና አገር ላይ ሰላም መፍጠር ደግሞ የመጀመሪያ ስራ ከዛ በኋላ ነው ድርጅት ፓርቲ ምን የሚመጣው። ይህንንም በሙሉ ዘገባ እንመለስበታለን። በድሬዳዋ ዩኒቨርሲቲ በግጭት ምክንያት ተቋርጦ የነበረው ትምህርት መጀመሩን የተመለከተም ዘገባ ይኖረናል። የፌዴራል ቤቶች ኮርፖሬሽን ለንግድ ስራ በተከራዩ ቤቶች ያወጣውን አዲስ የኪራይ ተመን ደንበኞቹ ተቃውመውታል። የዚህንም ዘገባ ዝርዝር ይዘን እንመለሳለን። የአውሮፓውያኑ ገና በዛሬው ዕለት ለምታከብሩ ሁሉ እንኳን አደረሳችሁ። የሙዚቃ ምርጫ አለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪዮኤ አብራችሁን ካድማስ ተሻገሩ። ጋቢና ቪ የጋቢና ጉዟችን ይቀጥላል። ወደ ቀዳሚው ዘገባችን ነው የምናልፈው። በኢትዮጵያ የሚኒስትሮች ምክር ቤት በሳምንቱ መጨረሻ ባደረገው ስብሰባ ከፌዴራል ጠቅላይ አቃቢ ሕግ የተላከለትን የሲቪል ማህበረሰብ ድርጅቶች አዋጅ ለሕዝብ ተወካዮች ምክር ቤት መርቷል። ረቂቅ አዋጁ በአገሪቱ እየተካሄደ ያለውን ለውጥ ተከትሎ እንዲሻሻል ወይም እንዲቀየር የተወሰነውን የበጎ አድራጎት ድርጅቶችንና ማህበራትን ሕግ የሚተካ ነው። የጸረ ሽብር ሕጉን ጨምሮ ከፍተኛ ቅሬታ ሲቀርብባቸው የቆዩ ሌሎች አዋጅ ችን የማሻሻሉ ወይም የመለወጡ ስራም ደረጃ በደረጃ እንደሚጠናቀቅ የጠቅላይ አቃቤ ህግ ቃል አቀባይ አስታውቀዋል። የፌዴራል ጠቅላይ አቃቤ ህግ የህዝብ ግንኙነትና ኮሚኒኬሽን ኃላፊ አቶ ዝናቡ ቱኑ በመስሪያ ቤታቸው የመቶ ቀናት እቅድና ከዚያም በኋላ የሚሻሻሉ ወይም የሚለወጡ አዋጆችን በማብራራት ይጀምራሉ። ያነጋገራቸው እስክንድር ፍሬው ነው። በቅዳችን ውስጥ ያስቀመጥናቸው አንዱ ይሻሻላሉ ተብሎ አንዳንዶቹ ይጠናሉ ገና ተጠንቶ ምንድነው መሆን አለበት ተብሎ የምንለያቸዋሉ፣ አንዳንዶቹ ደግሞ የሚሻሻሉ ናቸው ተብሎ ተቀመጡም አሉ ለአብነት አይል የወንጀል ስነ ስርዓት እና ማስረጃ የማስረጃ ህጉም እንደዚያው መሻሻል አለበት። እውነት አለ ህገወጥ ሰዎች ዝውውር ማሻሻግ ያስፈልጋል። የንግድ ህጉም፣ የጠበቆች የምርጫ ህግም፣ የጦር መሳሪያ የያዝና አስተዳደር ህግም፣ የመረጃ ነጻነት እና መገናኛ ብዙሀን አዋጅም፣ የኃይል አጠቃቀም አዋጅም፣ ቅድም ለሚኒስትሮች ምክር ቤት ቀርቦ ወደ ስብ ተወካዮች የተመራ ሲቪል ማህበረሰብ አዋጅም፣ ጸረ ሽብር አዋጅም ወዘ ተመሳሰሉት ግማሾቹ የሚሻሻሉት፣ ግማሾቹ ደግሞ በአዲስ እየተጠና የሚመጡ ተደርጎ ያሉና በዚህ በመቶ ቀናችንም አንዳንዶቹ የምንጨርሳቸው አንዳንዶቹ ደግሞ የተሻገረ ሰፊ ከምንም በላይ ደግሞ የሚመለከታቸው ባለድርሻዎችና ህዝቡም በስፋት እየተወያየበት በውይይት እየዳበረ የሀገሪቱ ህግ ነው ብሎ ሁሉም ሰው ቁብልነት እንዲኖረው ለማድረግ ነው የሰራን ያለ ነው። አቶ ዝናቡ እንግዲህ እሮሮ ስለሚሰማባቸው ብቻ አይደለም ህጎች የሚሻሻሉት ብለዋል። ግን በጣም ትኩረት ስበው የቆዩ ተቃውሞ የሚቀርብባቸው በነበሩት ህጎች ላይ እናተኩርና ለምሳሌ የጸረ ሽብር ህጉ፣ የመረጃ ነጻነት አዋጁ ሲቪል ማህበረሰብ ድርጅቶች አዋጅ፣ እነዚህን የመሳሰሉት ወደ አምስት የሚጠጉት በተለይ ማለት ነው። እና አምስቱ ላይ ይቆዩልኝና በተለይ ስንቶቹ ይሻሻላሉ፣ ስንቶቹ ሙሉ በሙሉ ይቀየራሉ። ይህ አገላለጽ ልክ ነው። አንዳንዱ የሚሻሻል ነው፣ አንዳንዱ ሙሉ በሙሉ የሚቀየር ነው የሚለው አገላለጽ ትክክል ነው። ከእናንተ ትክክል ነው ውይይት ላይ እንደዛ ልነሳ ይችላል። አሁን ባለን ደረጃ እየሰራን ያለነው ድናቸው መሻሻል አለበት የምል በተለይ አማካሪ ምክር ጥሩ ጥናት ጭምር እያደረገ በጥናት እየለየን እያሻሻል እናለንበት ነው አለም የምናደርጋቸው ጥናትና የውይይት መድረኮቹ እነዚ ህጎቹ እውነት ማያሰሩ ከሆነም አይቀየሩበት ምክንያት የለም። ስለዚህ አይነካም አይቀየርም እያልን አይደለም። ያለ ነው መስተካከል አለባቸው እና ተጨማሪ አዳዲስ ሀሳቦች ታክሎበት ከዚህ በፊት አላሰራ የሚሉ አንቀጾች ተቀይሮበት ተሻሽሎ የሚቀርቡ የህግ ማግፎች አሉ። የትኞቹ ለምሳሌ ሊከፋፍሉልን ይችላሉ? እነዚህ እነዚህ እስካሁን ባለው አካሄድ እነዚያዎቹ ውይይት ላይ ስለሆነ ሀሳቡ ተቀይሯል አልተቀየረም ማለት አልችልም። አሁን ባለን ደረጃ ለምሳሌ ስብሰብ ድርጅቶች አዋጁ በጣም በጣም ብዙ አዳዲስ ጉዳዮች ታክሎበት ከዚህ በፊት አላሰራ ያሉ ጉዳዮች ሁሉ ወጥቶ በተሻለ ሁኔታ በእርግጥም ሲቪል ማህበረሰቡ ለሀገሪቷ ኢኮኖሚ፣ ለሀገሪቷ እድገት፣ ለሀገሪቷ የዲሞክራሲ መብት ኤክሰርሳይዝ ላይ ኤክሰርሳይዝ ላይ የበለጠ ተሳታፊ ሊያደርግ ፕላትፎርሙ በበለጠ ተሳታፊ ሊያደርግ በሚችሉ ሁኔታ ተቀርጾ መጥቷል። መቀየርና መሻሻል ኮንሰፕቱ ከምን አንገል እንደሆነ ብዙም ባይገባኝም፣ ምን ለማለት ነው? እንደ አዲስ ሌላ አዋጅ ይወጣል ነው ወይስ ተሻሽሎ ይቀጥላል ነው? ከዚህ ቀደም እኮ ከዚህ ቀደም የሲቪክ ማህበረሰብ ድርጅቶች የበጎ አድራጎት ድርጅት አዋጅ ብለን ነበረን። እሱ አዋጅ ስሙም ተቀይሯል። እሱ አዋጅ አሁን የሲቪል ማህበረሰቦች ድርጅት አዋጅ በሚል ቀይረናል። ይሄን ስን ቀይር ቀድሞ የነበሩት የተወሰነ የእንትኑ አንቀጾች ይኖራሉ። አሁን ደግሞ በደረስንበት ተለወት ደረጃ ደግሞ ሊታከሉበት የሚችሉ ጉዳዮች ይኖራሉ። በዋናነት ይሄኛው አዋጅ ለሀገሪቱ ሊጠቅም በሚችል ሁኔታ ዜጋን የማይገድብ ዜጎች በሀገራቸው ሰፊ ኮንትሪቢዩት ሊያደርጉ በሚችሉ ሁኔታ ታስቦ የተዘጋጀ አዋጅ ነው። ለዚህም በጣም ሰፊ መድረኮች እንደውም የሲቪክ ማይበራቶችም አባላት ጭምር ሰፊ ውይይት ከተደረገ በኋላ ነው እንግዲህ የመጨረሻውን ደረጃ ያዘ ይገኛል። ስቲል አልጸደቀም። መጨረሻው ይህን ሀገሪቱን ሕግ የማስጠቅ ስልጣን ወዳለው ሀይል ተመርቷል ወይም አካል ተመርቷል። እሱ ደግሞ ተዋይቶ የሚያክልን ነገር ካለ ያክሎበት በዛው እንዲጸድቅ የሚያደርግም ከሆነ እንዲጸድቅ የሚደረግበት ሁኔታ ነው። አለ የመጨረሻ ጥያቄ ላድርገው። አቶ ዝናቡ እንግዲህ የሲቪል ማህበረሰብ ድርጅቶች ረቂቅ አዋጅ ወደ ፓርላማ ተልከዋል። ሌሎቹስ የጸረ ሽብር ሕጉ እንዲሁም የመገናኛ ብዙኃን ነጻነት አዋጁ፣ የምርጫ ቦርድ ሌሎቹ መቼ ይላካሉ? ከሳምንታት በኋላ ቅደም ተከተል ይዛችኋል ወይስ አሁን ቅደም ተከተል አድርገን እየሰራን ያለ ነው? በቅርቡም ሰምተን እንደሆነ የዚህ የምርጫ ህጉንም እንደዚሁ አንዱ የምርጫ ቦርዱንም መልሶ ማቋቋሙንም የምርጫ ህጎችንም ጭምር እንደዚሁ ባለድርሻ አካላት ጭምር እያወያየን አለንበት ሁኔታ ነው አለም ይህ በደም ተዋይቶ ፈር ከያዘና ቅርጽ ከያዘ በኋላ ደግሞ ወደ የሚመለከታቸው አካላት ቀርቦ የሚጸድቅ ይሆናል ብለን እንጠብቃለን። የመረጃ ነጻነትና የመገናኛ ብዙኃኑንም እንደዚሁ ባለፈው ለ የሚመለከታቸው ለመገናኛ ብዙኃን አመራሮች ድርጅቶች ለተፎካካሪ ፖለቲካ ፓርቲዎች ለሚመለከታቸው የዘርፉ ምሁራን አመራሮች ጭምር ቀርቦ ውይይት እያደረግንበት ያለ እውነታ አለ። የጸረ ሽብር ሕጉንም በዚሁ መጠን እንደዚሁ ውይይት እየተደረገበት የሚሄድበት ሁኔታ ነው አለው። አሁን አዋጆቹ ደንቦቹ እንዲጸድቅ የሚፈለጉ ከዚህ በፊት የሆነ ቡድን ሰርቶ ዝም ብሎ በጓዳ እያስገባን እናጸድቅበት አነት አግባብ አይኖረን፣ ህዝቡ ልዋይበት፣ የሚመለከት ባለ ድርሻ ነኝ የሚል አካል ሁሉ እንዲዋይበት ይፈለጋል

በራሱ ደረጃ ተዋይቶ የሚያመጣቸው አለ። ዘን ባለሙያ ያመጣቸውን ደግሞ የሚመለከተው ባለድርሻ አካላት በደንብ አብራ አልተው በደንብ አስተያየቶቹን ማክለውበት ፋይናል ደግሞ እሱ እየተቀረጸ እየተቀረጸ ሄድና ሀገሪቷ ህግ የማስጠቅ ስርዓቷን ተከትለው የሚጸድቅበት ሁኔታ ነው የሚሆነው። ይህን ስተፕ ብሎ ተከትለ እንሄዳለን ማለት ነው። መቼ ይቀርባሉ? እነዚያውን የጠቀሷቸው አሁን እንግዲህ በሲቪል ማህበረሰቡ ቀነ ገደብ ማስቀመጥ አይቻልም። በመቶ ቀናት ብቻ ነው ማለት የምንችለው አንችልም። አሁን ዛሬ ነገ የምንሉበት ዋና ምክንያት አለን። ምክንያቱም ሀሳብ በመጣ ቁጥርና ወደ ውይይት መድረኮች እያመጣን ስለሆነ ውይይት መድረኮች በመጣና በዳበረ ቁጥር ሁሉ በደንብ ዳብሮ እስኪወጣ ድረስ ስራው እየተሰራ ነው የሚሄደው። ግን በዚህ አመታት በተለይ በተለይ በዚህ አመት ላይ እነዚህ የምርጫ ህጉንም ምርጫ ቦርዱንም መልሶ ከማቋቋም ጀምሮ ምርጫ ህጉንም የዚህ የመረጃ ነጻነት እና መገናኛ ብዙሀንም የጽረ ሽብር ህጉንም በእርግጠኝነት በነዚህ በመቶ ቀናት ሂደቶቻችን ውስጥና ከዛም ትንሽ አለፍ ብሎ ባሉ ግዛቶች ውስጥ ይጸድቃሉ ተብሎ ይጠበቃሉ። አቶ ዝናቡ ቱሉ የፌዴራል ጠቅላይ አቃቤ ህግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር፣ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም በጣም አመሰግናለሁ። ጊዘር ስትል እስክንድርንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ ከየትኛውም ጉዳይ በላይ መቅደም ያለበት አገርን ማረጋጋትና ሰላምን ማስፈን ነው ሲል አርበኞች ግንቦት ሰባት አስታወቀ። ሰላምና መረጋጋትን በኢትዮጵያ ዕውን ለማድረግ ከለውጥ ኃይሉ ጋር ባለው አቅም ሁሉ እንደሚሰራም የንቅናቄው መሪ አረጋግጠዋል። ፓርቲ ለመገንባት እየሰራ መሆኑን የገለጸው ንቅናቄው መዋቅሩ ከስር ወደ ላይ የሚገነባ ነው ብሏል። መለስካቸው አመሃ ዝርዝሩን ይዟል። አርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ በአዲስ አበባ ጠርቶት በነበረ ህዝባዊ ስብሰባ ወደፊት ይመሰረታል ስላለው ፓርቲ መርሃ ግብርና አወቃቀሩን ለተሰበሰበው ህዝብ ማብራሪያ ሰጥተዋል። የንቅናቄው ሊቀመንበር ፕሮፌሰር ብርሃኑ ነጋ የዚህ ፓርቲ ርዕዮተ ዓለማዊ አምዶች በዜግነት ላይ የተመሠረተ ዴሞክራሲያዊ የፖለቲካ ሥርዓትና ፍትሐዊ ምጣኔ ሀብት የሰፈነበት ማኅበረሰብ ማደራጀት እንደሆነ ገልጸዋል። የፓርቲው መዋቅር ምን እንደሚመስል ደግሞ የገለጹት አቶ አንዳርጋቸው ጽጌ ነበሩ። አቶ አንዳርጋቸው እንደ ገለጹት በመደራጀት ሂደት ላይ የሚገኘው የአዲሱ ፓርቲ መሠረት በወረዳ ላይ ይጀምራል። ማንኛውም የዚህ ፓርቲ መሪ ሊመጣ የሚችለው በወረዳ ደረጃ በሚገኙ የፓርቲው አባላት ተመርጦ ብቻ እንደሚሆንም አስታውቀዋል። ሌላው የንቅናቄው አመራር አባል አቶ ቸኮል ጌታሁን ደግሞ በዚህ ረገድ ንቅናቄው ባለፉት ሦስት ወራት ምን ምን እንደሠራ አብራርተዋል። የተሰበሰበው ሕዝብ በበኩሉ መድረኩን ሲያገኝ ቅድሚያ ሰጥቶ የተወያየበትና የጠየቃቸው ጥያቄዎች በአገሪቱ ከሚታየው የሰላም እጦት ጋር የተያያዘ ነበረ። ለዚህ ጥያቄ ጠቅላላ አድርገው ምላሽ የሰጡት ፕሮፌሰር ብርሃኑ ነጋ ናቸው። እኛ በምንም አይነት ከአሁን በኋላ እንዲህ አይነት ግጭት እየፈጠሩ አገሪቱ እንዳትረጋጋ ለማድረግ የሚሞክሩ ኃይሎች ካሉ እነሱን ከለውጥ ኃይሉ ጋር ከና አብይ ጋር ሆነን ማድረግ ያለብንን ነገር አድርገን በመጀመሪያ ማስረገጥ አለብን። ይሄንን ሰላም ማምጣት እሱን እንደምናረግ እንጣ ታክል ለኛ ቅድሚያው ድርጅታችን አይደለም። ለኛ ቅድሚያው አገር አገርን ማረጋጋትና አገር ላይ ሰላም መፍጠር ደግሞ የመጀመሪያ ስራ ነው። ከዛ በኋላ ነው ድርጅት ፓርቲ ምን የሚመጣው። ስለዚህ በዚህ ጉዳይ ላይ ይሄ አገር ሰላም እንዲሆን ማድረግ ያለብንን ነገር ሁሉ ከዚህ የለውጥ ኃይል ጋር ሆነን እንደምናረቅ ቃል ንገባላችኋል። ምንም ወደ ኋላ። የታዳሚው ህዝብ ሌላው ስጋት በአሁኑ ወቅት በሀገሪቱ በሚስተዋሉ ችግሮች በመንግሥት አስተዳደር መዋቅሮች ታችኛው ክፍል ያሉ ሹሞች የሚፈጥሯቸው እንቅፋቶችን የተመለከተ ነበረ። በአጠቃላይ በመንግስት ቢሮክራሲ ውስጥ ከዝቅተኛ እስከ መካከለኛ ደረጃ የሚገኙ አንዳንድ ሹማምንት የለውጡን ሂደት የሚገታ እርምጃ እንደሚወስዱ የሚጠቁሙ አስተያየቶች ከህዝቡ ተሰንዝረዋል። የአቶ አንዳርጋቸው ጽጌ መልስ ለዚህ ኃላፊነቱን መውሰድ ያለበት ህዝቡ ራሱ እንደሆነ የሚያመለክት ነበር። በየወረዳው አሁንም የጥንቱን አመለካከትና አሰራር ይዘው ምንም ዓይነት ነገር እንዳይቀየር ሙከራ የሚያደርጉትን ሰዎች እኔ በበኩሌ ዶክተር አብይ አይደለም የሚቀይራቸው ብዬ ነው ማለት ነው። እናንተው ናቸው። እናንተው ናቸው። በወረዳ ደረጃ በሺዎች የሚቆጠሩ አባላት ይዛችሁ ተደራጅታችሁ ከቆማችሁ እዛ ወረዳ ውስጥ ማንም ሊተፋፋችሁ የማይችልበት፣ ማንም ሊያስራችሁ የማይችልበት ነው ያስተፍላላችሁ። ስለዚህ ሌላ መፍትሄ የሌለው ነገር ነው። ዋስትናው ምንድን ነው ጥያቄ የሚል ጥያቄ በየወረዳው በየምኖሚት ምንድን ነው ሀገራዊ ዋስትናው ምንድን ነው ዋስትናው? ሌላ ነገር እንደማይመጣ ሌላ ነገር ተቀልብሶ ሌላ ነገር እንደማን የተሰጠው መልስ ምንም ዋስትና የለም። ዋስትናው ድርጅት፣ ዋስትናው እንደገና ድርጅት ነው። ተደራጅቶ ለማንም ቢሆን ከዚህ በኋላ መብቴን ነጻነቴን አሳልፌ አልሰጥም። ቅድም ያልኩት አገር ሰው ልጅ ነኝ ማለት ብቻ የስብሰባው ተካፋዮች በአሁኑ ጊዜ የኢትዮጵያ ወጣቶችን የተለያዩ ችግሮች እንዴት ለመፍታት አስባችኋል? የሚል ጥያቄም አቅርበዋል። በተለይም ከስነ ምግባር ጉድለትና በአጠቃላይ ከሞራል መላሸቅ ጋር በተያያዘ ወጣቶች ስላጋጠማቸው ተግዳሮት የተለያዩ ጥያቄዎች ተነስተዋል፣ አስተያየቶች ተሰንዝረዋል። አቶ አንዳርጋቸው ችግሩ መታየት ያለበት ሀገሪቱ ካሳለፈችውና አሁን ከምትገኝበት ድባብ አኳያ መሆን እንደሚገባው አመልክተው የመፍትሄ አቅጣጫም ጠቁመዋል። ወጣቶቹ ከበቀሉበት ታሪካዊ ማዕቀፍ እክንምና ማህበራዊ የሞራል ማዕቀፍ፣ ስልጣን ላይ ከነበሩት ርካሽ አሰራርና አመለካከት ሲያንጸባርቁ ከነበሩት መሪዎች ማዕቀፍ ውጪ ልናያቸው አንችልም። በተወሰነ ደረጃ ይህን ተረተል። ነገር ግን ካሉበት ችግር ራሳቸውን በራሳቸው ነፃ ማውጣት የሚችሉበት ጠንካራ የሆነ የወጣቶች አደረጃጀት እንዲኖርና ከመካከላቸው እንደተባለ በእንደ አይነቱ ሽማግሌ ሳይሆን በእድሜያቸው በሚቀራረቡ ወጣቶች አማካኝነት ከብዙ ነገር ራሳቸውን እያስተካከሉ በጣም ጠንካራ የሆነ የወጣት እንቅስቃሴ በመፍጠር በዚህ እንቅስቃሴ አማካኝነት ከራሳቸው አልፎ አገራቸውን፣ ሕዝባቸውን የሚታደጉበትን ሁኔታ መፍጠር ትክክል ነው የሚል እምነት ስላለን አንዱ የአደረጃ ስትራቴጂያችን ጠንካራ የሆነ የወጣቶች እንቅስቃሴና ማህበር ማቆም ከታዳሚዎች መካከል ስለ ታሪክም በእጅጉ የጨነቃቸው እንደሚገኙበት ከአስተያየታቸውና ጥያቄዎቻቸው መገመት ይቻላል። ፕሮፌሰር ብርሃኑ ግን ታሪክ የፖለቲካ መጫወቻ መሳሪያነቱ ማብቃት አለበት የሚል አቋም እንዳላቸው ፍንጭ ሰጥተዋል። የፖለቲካ ፓርቲዎች ተግባር በኢትዮጵያ በታሪክ ከመከራከር ውጭ ነው ይላሉ። ኢትዮጵያ አንድነቷን ጠብቃ ዴሞክራሲያዊት ሆና የምትኖርበትን ሀገር መጠበቅ። የኢትዮጵያ ታሪክ አንድ መቶ ዓመት ነው የሚለው ሰው ይመቸው ይሄድና፣ ከታሪክ ምሁር ጋር ይከራከር። የኛ ጉዳይ የኛ ጉዳይ እችን አገር በርግጥም ዴሞክራሲያዊት አድርገን ማለፍና ለልጆቻችን ማስረከብ ነው። ወደፊት ነው እንጂ የምናየው፣ በምንም አይነት ወደኋላ እያየን ስንጓተት አንኖርም ካሁን በኋላ። አርበኞች ግንቦት ሰባት ትናንት በጠራው ህዝባዊ ስብሰባ እጅግ ብዙ ሊባል የሚችል ታዳሚ ተገኝቶበታል። ረዥም ሰዓታትም የወሰደ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው ለዘገባው እናመሰግናለን። በተከታዩ ዘገባችን ወደ ድሬዳዋ ዩኒቨርሲቲ እናመራለን። በድሬዳዋ ዩኒቨርሲቲ ካለፈው ሳምንት ሰኞ ጀምሮ በተቀሰቀሰ ግጭት የመማር ማስተማር ሂደት ተቋርጦ ቆይቷል። አብዛኞቹ ተማሪዎችም ዩኒቨርሲቲውን ለቀው ወጥተዋል። ሆኖም ከትላንት በስቲያ በዩኒቨርሲቲው በቀሩ ተማሪዎችና በዩኒቨርሲቲው መካከል በተደረገ ውይይት ትምህርት እንዲጀመር መወሰናቸውን ተከትሎ ትላንት ትምህርት በከፊል መጀመሩ ታውቋል። የግጭቱ መነሻ፣ ተማሪዎች አሁን የሚገኙበት ሁኔታና የአካባቢው ማህበረሰብ ሚና በተመለከተ የድሬዳዋው ዘጋቢያችን አዲስ ቸኮል ተከታዩን ዘገባ ድርሶናል። ባለፈው ሰኞ ታህሳስ 8 2011 ዓ.ም ምሽት የተጀመረው የድሬዳዋ ዩኒቨርሲቲ ግጭት በቀጣዮቹ ቀናት ተባብሶ የመማር ማስተማር ሂደቱን አስተጓግሎት ቆይቷል። ሆኖም ዩኒቨርሲቲው ትላንትና እሁድ ታህሳስ 14 ቀን በዩኒቨርሲቲው ከቀሩ ተማሪዎች ጋር ባደረገው ለሚዲያዎች ዝግ የሆነ ውይይት ትምህርት ለመጀመር ተስማምተዋል። ወደ ዩኒቨርሲቲ ለማጣራት ያደረጉት ሙከራ ሚዲያዎች ወደ ዩኒቨርሲቲ እንዳይገቡ የተጣለው ክልከላ ባለመነሳቱ ባይሳካልኝም፣ ከግቢው ሲወጡ ያነጋገርኳቸው ተማሪዎች ግን ትምህርት በከፊል መጀመሩን አረጋግጠውልኛል። የሃይማኖት አባቶች፣ የተለያዩ ተቋም ተሰሚነት ያላቸውን ሰዎች እና ከተማሪም የተወሰነ ተወካዮችን አስገብቶ የተወሰነ ስብሰባ አድርጎ በዛ መሰረት ሰላም ይኖራል በሚል ነገ ክላስ ይጀመራል የሚል ማስታወቂያ በየዶርሙ እየዞረ በስፒከር አዋጃው። እንደምናየው ዛሬ ጠዋት ክላስ አለ ብለን ገባል ብዙ ተማሪ ፈርቶ አልገባም የተወሰነ ተማሪዎች ግን ገብተን ተምረን አሁን እየወጣን ነው በአሁኑ ሰዓት ከግማሽ በላይ የሚሆኑ ተማሪዎች ከዩኒቨርሲቲው ለቀው ወደ ቤተሰቦቻቸው እንደሄዱ ወይም ድሬዳዋ ከተማ እንደሚገኙ ተማሪዎች ይናገራሉ አሁን ትምህርት የመጀመሩ ዜና ብዙ ተማሪዎችን ወደ ዩኒቨርሲቲው እንደሚመልስ ተስፋ ቢደረግም የኦሮሞ ና የሶማሌ ተማሪዎች ዋና ተዋናይ እንደነበሩበት በሚነገረው በዚህ ግጭት የሶማሌ ተማሪዎች ዩኒቨርሲቲውን መልቀቃቸው ስጋቱ እንዳይረግብ አድርጎታል ሶማሌ ተማሪዎች አልገቡም አሁንም ተማሪው ስጋት ላይ እንዲሆን ያደረገው ግማሹ ተማሪ ገብቶ ማለት ግጭቱ ላይ የነበረው ከፊሉ አካል ገብቶ እየተማረ ከፊሉ ሳይማር እንዴት የሆነ ሰላም ይገኛል በሚል ነው። አብዛኛው ተማሪ ላለመግባት የቀረው በዛሬ ሁለት መረጃ እንዲሰጡኝ የዩኒቨርሲቲ የህዝብ ግንኙ ዳይሬክተር አቶ አለማየሁ ዘዴን በአካልም በስልክም ለማግኘት ያደረጉት ተደጋጋሚ ጥረት አልተሳካልኝም። የድሬዳዋ ዩኒቨርሲቲ ግጭት አነሳስን በተመለከተ የተለያዩ አስተያየቶች ይሰጣሉ። የአሜሪካ ድምጽ ያነጋገራት ና ስሟን መግለጽ ያልፈለገች አንድ ተማሪ ግጭቱ ሰኞ ታህሳስ 8 2011 ዓ ም በተማሪዎች መካከል በተፈጠረ አለመግባባት አንድ የሶማሌ ተወላጅ በመደብደቡ ጉዳይ የብሔር መልክ እንደያዘ ትናገራለች። ሁለት ሰዎች ሁለት ግለሰቦች ተጣሉ እና ያንን ኬስ ወደ ብሔርተኝነት ተቀይሮ ነው እንግዲህ በትልቁ የተስፋፋው ችግሩ ማለት ነው። ባለፈው ሳምንት በስልክ አናገዳቸው የነበሩት የዩኒቨርሲቲ የህዝብ ግንኙነት ዳይሬክተር አቶ አለማየሁ ዘውዴ ግን ግጭቱ ሆን ተብሎ በታቀደ ሁኔታ የተቀነባበረ ሊሆን ይችላል የሚል እምነት አላቸው። የግጭቱ መንሴ ሰኞ ዕለት ምሽት ከሶስት ሰዓት በኋላ እና ዶርም አካባቢ ያሉ ብሬከሮች ያሉ የመብራት ብሬከሮች እነሱን ብሬከሮች በማጥፋት ነው ሁከት ለመበጥበት ሙከራ የተደረገው። ማን ነው ይህን ያደረገው? ይህንን ያደረገው አካል እስካሁን ድረስ በፖሊስም ሊደርስበት አልቻለም። በተጠናና በተቀናጀ መልክ ነው የሚመስለው። ድርጊቱ ተጠምቶ የተደረገ ነው የሚመስለው። ከዛ በኋላ የጸጥታ አካሉ እዛ ጋር ደርሶ መቆጣጠርም አልቻለም። ምክንያቱም የተጠናና የታቀደ ስለነበረ ግርግሩን ከፍ አድርገውት የተወሰኑ ተማሪዎች ላይ አንድ ስድስት ተማሪዎች ላይም ጉዳት ደርሷል። ጉዳቱ ቀላል ቢሆን የአንድ ተማሪ ነው ትንሽ ከፎቅ ላይ የተወረወረ ተማሪ፣ እሱ ትንሽ ጠንከራ ያለ ጉዳት ነው የደረሰበት። ሌሎቹ እንኳን አሁን በመልካም ጤንነት ላይ ይገኛሉ። እና በማግስቱ በቃ ያንን ወላሊ ጸጥታ አካል ወደ ከተወሰነ ሰዓት በኋላ ተቆጣጥሮታል። በማግስቱ ግን አቡ አልበረደም። እንደገና ጽንፍ ይዞ ብሔር መልክ ወደሚያ ሄደና ግጭቱ እየተማማሰ መጣ። በግጭቱ እርስ በርስ ከነበረው መደባደብና መፈነካከት በተጨማሪ ግጭቱን ለማብረድ የገቡ የፖሊስ አባላትም ድብደባ መፈጸማቸውና አስለቃሽ ጭስ መጠቀማቸው ተማሪዎች ግቢውን ለቀው እንዲሄዱ የራሱን አስተዋጽኦ ማበርከቱን የአካባቢ ነዋሪዎችና ተማሪዎች ይናገራሉ። የዩኒቨርሲቲው አስተዳደር አስቀድሞ ሮብ ዕለት የኦሮሞና የሶማሌ ተወላጅ ተማሪዎችን በተናጠል አርብ ዕለት ደግሞ ሁሉንም ተማሪ ሰብስበው በማነጋገር ግጭቱን ለማብረድ ያደረገው ጥረት የተፈለገውን ያሉ ውጤት እንዳላመጣ ተማሪዎች ይናገራሉ። ትላንት እሁድ ያካሄዱ ሶስተኛ ውይይት ግን ውጤት ማሳየት የጀመረ ይመስላል። የድሬዳዋ ዩኒቨርሲቲ በቅርብ ዓመታት ነዋሪዎች በበዙበት ሰፈር ውስጥ የተሰራ አዲስ የሚባል ዩኒቨርሲቲ ነው። ይህም በአንድ በኩል የኦሮሞ ነዋሪዎች የሚበዙበት የገንደ ተስፋ ሰፈር፣ በሌላ ጎኑ ደግሞ ሶማሌ ነዋሪዎች የሚበዙበት የመርመርሳ ሰፈር መካከል የሚገኝ በመሆኑ የኦሮሞና የሶማሌ ተማሪዎች ግጭት ከተሰማ በኋላ የሁለቱ ሰፈር አንዳንድ ወጣቶችም በግጭቱ ተሳታፊ መሆናቸውን በስብሰባው ላይ መነሳቱን ተማሪዎች ይናገራሉ። ያም ሆኖ የአካባቢው ነዋሪዎች ሸሽተው ከዩኒቨርሲቲ ወጡ፣ ተማሪዎቹን ሲንከባከቡ እንደነበር ሐሙስ ታኅሳስ 11 ቀን ከዩኒቨርሲቲ አመራሮችና ከድሬዳዋ አስተዳደር ፈተጸታና ህግ ጉዳዮች ቢሮ ጋር ባደረጉት ውይይት ተናግረዋል። ያ ችግር ሁለቱም መንደር ውስጥ ገብቶ መንደር ውስጥ ሌላ ችግር እንዳይፈጥር እኛም እኛ ጋር ያመጡ ወጣቶችን ሰብስበን ምስ ብትን እመልሳለን፣ እናንተም እናንተ ጋር ያደረሱ ወጣቶችን ሰብስቡና መልሱ ብለት ተደዋወ እና እንደዛው እኛ ማክሰኞ እለት 30 በማይሚሳ አምስ በልተን ለጸጥታ በር ጸጥታ ሰጠን ተመለሰ። ትላንትና ያ ችግር ደግሞ ሲፈጠር ወደ መቶ ተማሪ አካባቢ ሰበሰበ። እነኚህ ተማሪዎች ኦሮሞ ብቻ አይደሉም፣ ሶማሌ ብቻ አይደሉም፣ አማራ፣ ጉራጌ፣ ትግሬ፣ ሀዲያ፣ ዋቴበር ከመቶ ተማሪ ውስጥ ብሄር ብሄረሰብ ናቸው እና እነዛም ተማሪ ምሳ ገዝተንላቸው ለሚመለከተው አካል ተደዋውለን እነዛ ተማሪ ወደ ዲፒ እንዲመለሱ አደረገ። ይሄን ያህል እንድታውቁልን አልፈልግም ባታውቁልን ምሳሌ አለ። ምክንያቱም የኢትዮጵያዊነት ኃላፊነት ስላለብን ግዴታችንም ስለሆነ የዩኒቨርሲቲው ተማሪ የመማር ማስተማር ሂደቱ በአግባቡ እንዲቀጥል የመንግስትና የገለልተኛ ጸጥታ ኃይሎች አስተማማኝ ጥበቃ ግድ ነው ይላሉ። ባለፈው ሳምንት በዩኒቨርሲቲው በተጠሩት የተማሪ ስብሰባ ላይ የተንጸባረቀውም ይሄው ነው። የዩኒቨርሲቲው የሕዝብ ግንኙነት ዳይሬክተር አቶ አለማየሁ በበኩላቸው ከአጎራባይ ሰፈሮች ወደ ዩኒቨርሲቲው ማንም እንዳይገባ አጥሩን ከማጠናከር ጎን ለጎን ጥበቃውንም እንደሚያጠናክሩ ተናግረዋል። ለአሜሪካ ድምጽ ራዲዮ የተጠናቀረው ዘገባ አዲስ ቸኮል ነኝ ከድሬዳዋ። አዲስን ለዘገባው እናመሰግናለን። ወደ ዛሬው የመጨረሻ ዘገባችን ነው የምናልፈው። የፌዴራል ቤቶች ኮርፖሬሽን ለንግድ ስራ በተከራዩ ቤቶች ያወጣውን አዲስ የኪራይ ተመን ደንበኞቹ ተቃወሙ። ነጋዴዎቹ የወቅቱን ሁኔታ ያላገናዘበና በእጅጉ የናረ ጭማሪ ነው ይላሉ። ኮርፖሬሽኑ እንደገና እንዲመለከተውም አቤቱታ አቅርበዋል። ኮርፖሬሽኑ ተመኑ ተጠንቶ የወጣ ዋጋ መሆኑን ገልጿል። ለውይይት ግን ዝግ አይደለም ብሏል። መለስካቸው አማሃ ዝርዝር አለው። የፌዴራል ቤቶች ኮርፖሬሽን ለንግድ ሥራ ባከራያቸው በሺዎች በሚቆጠሩ የተለያየ ደረጃ ያላቸው ቤቶቹ ያወጣውን አዲስ የክራይ ተመን ተከራዮቹ ተቃውመውታል። ባለፈው ሳምንት ለተከራዮቹ ይፋ የተደረገው ይህ የክራይ ተመን እንደየአካባቢው የተለያየ ነው ቢባልም በአጠቃላይ ሲታይ ግን ጭማሪው ከሰባት መቶ እስከ አንድ ሺህ በመቶ እንደሚደርስ ተከራዮቹ ይናገራሉ። ዛሬ ረፈሩ ላይ በኮርፖሬሽኑ ዋና ጽሕፈት ቤት አቤቱታ ያቀርቡ ከነበሩ ደንበኞች መካከል አቶ ጥላሁን አልታየ ለቪኦኤ በሰጡት ቃል ደግሞ ከዚያም በላይ ጭማሪ እንደተደረገ የሚጠቁሙ ይመስላል። ለረጅም ጊዜ እንጠቀምበት ከነበረው ክራይ በ2000 እና በ3000 እጥፍ የቤት ክራይና የቢሮ ክራያችን ስለጨመረ ለዋናው መስሪያ ቤት አቤቱታ ለማድረግ ዛሬ መተዚህ ቦታ ተገናኝተናል። በፊት ከፍሎት የነበረው ኪራይ ምን ያህል ነበር? እኔ በፊት 4500 ብር ከፍል ነበረ በወር በካሪ ሜትር ካሪ ሜትሩም በትክክል አላውቀውም። እና ስሌቱን በትክክል አላቀውም ብቻ በዚህ ሂሳብ ነበር የምከፍለው። ካሬ ሜትሩ ይሄ ነው ለማለት አሁን በትክክል ለመግለጽ አልችልም እ ግን ስንት ነው አሁን የተጨመረበት? አሁን የተጨመረብኝ ወደ 2ሺ ጥፍ ሆኖ ወደ 39ሺ 700 ምናምን ብር መጥቶብኛል። የተከራይ ነጋዴዎች ባቋቋሙት ጊዜያዊ ኮሚቴ ለኮርፖሬሽኑ የቀረበው አቤቱታ አቶ ጥላሁን በግል ከገለጹት ቅሬታ ጋር የሚመሳሰል ነው። የቀረበውን አቤቱታ ይዘት ለስብሰባው በንባብ ያሰሙት የኮሚቴው አባል አቶ አለማየሁ በፈቃዱ ነበሩ። የተጣለብን የክራይ ዋጋ እጅግ በጣም የተጋነነ የሥራችንን አይነትና የገበያውን ሁኔታ ከግምት ውስጥ ያላስገባ ከመሆኑም በላይ መንግሥት ገበያውን ለማረጋጋት የጣለብንን አደራ እንዳንወጣ የሚያደርገን በመሆኑ ውሳኔው ተግባራዊ ለማድረግ ያዳግተናል። ሁሉንም የኮርፖሬሽኑ ተከራዮች ያማከለ የውይይትና የምክክር መድረክ ሳይፈጠርና በጉዳዩ ላይ ሐሳባችንን ሳይሰማ የተጋነነውን የኪራይ ተመን በተከራዮች ላይ ለመጫንና ለማስፈጸም መሞከሩ ተገቢና ፍትሐዊ ባለመሆኑ ኮርፖሬሽኑ ተመኑን በድጋሚ እንዲመለከትልን እንጠይቃለን። የፌዴራል ቤቶች ኮርፖሬሽን የኮርፖሬት ኮሚኒኬሽን ዲሬክተር አቶ ክብሮም ገብረ መድን ግን ጭማሪው የተደረገበት አተማመን በሰፈቀደ እንዳልሆነ ይናገራሉ። የተለያዩ ባለሙያዎች የተሳተፉበት የስራ ውጤት እንደሆነም ያብራራሉ። ጥናቱ የሚያመላክተው ከሌሎች ለምሳሌ ከግል ከሌሎች አከራዮች በሀገራችን ውስጥ የሚገኙ ስም ባልጠቅስ ከሌሎች አከራዮች ዝቅተኛው የሚባለው ክራይ ነው የአሁኑ ተመን የሚል ነው፣ ጥናቱ ጥናቱን የሚያመላክተው። ሆኖም ግን የተሰራው ስራ ፍጹም ወይም ሙሉ በኩሌ ነው ማለቱ እና ምንም የምናየው ነገር ወይም ምንም ማናየም ብሎ መዝጋት ተገቢ አይደለም። መታየት ያለባቸው ነገሮች መታየት ካለባቸው ቅሬታ መቅረብ አለበት ተብሎ የቅሬታ ስርዓት ተዘርግተዋል። የአሁኑ የመጡ ሰዎች የሚያቀርቡት ሰነድ የዚሁ አካል አድርገን ምላሽ እንሰጥበታለን ማለት ነው አቶ ክብረውም አክለውም የኮርፖሬሽኑ ደንበኞች በተጨመረው የቤት ክራይ ሊደናገጡ ይችላሉ ግን ግን ኮርፖሬሽኑ ከጭማሪው በፊት ያደረገውን ጥናት አስታውሰው ለጭማሪው ሌሎችም ተጨማሪ ምክንያቶች እንዳሉ ያስረዳሉ። የሚከፈለው ያለው አሁን ተቋሙን ወይ ደግሞ ያሉትን ቤቶችን ለመንከባከብ ለመጠገን እንኳን የናያስችል ክፍያ ነው ሲከፈል የነበረው። ስለዚህ ማሻሻል ያስፈልጋል። ሁለተኛ እነዚህ ቤቶችን ተጠቅመን ከምንሰበስበው ገቢ አዳዲስ ቤቶች ለሌሎች ነጋዴዎች፣ ለሌላ የህብረተሰብ ክፍል ለነዋሪው ቤት የምናቀርብበት እድል ያው መፍጠር አለብን። የእኛ ኮርፖሬሽን የመንግስት የልማት ድርጅት ነው። የመንግስት የልማት ድርጅት ደግሞ የሚተዳደረው በሚያስገባው ገቢ ነው። እነዚህ ቤቶችንም የሚገነባቸው ምንም ከሌላ በጀት አምጥተው አይደለም። ከነዚህ ከሚሰበስበው ገቢ መሰረት አድርጎ ነው እና የሀብት ክፍፍሉን ወደ ታች ለማድረስ ሌላውም ዜጋ ተጠቃሚ ለማድረግ ታስቦ ነው። ተከራይ ነጋዴዎች በጭማሪው ኪራይ ላይ ከኮርፖሬሽኑ ጋር ለመወያየት ለታህሳስ 25 ቀን 2011 ዓ ም ቀጥሮ ይዘዋል። ዛሬ የፌዴራል ቤቶች ኮርፖሬሽን እየተባለ የሚጠራው ይህ አካል ከደርግ ጊዜ ጀምሮ በተለያዩ ስሞች ሲጠራ የኖረ ድርጅት ነው። የኪራይ ቤቶች ድርጅት፣ የመንግሥት ቤቶች ኤጀንሲ ሲባል ነበረም። ይህ የመንግሥት የልማት ድርጅት የሚያስተዳድራቸው ቤቶች ዛሬ በአዲስ አበባና በድሬዳዋ ከተሞች ብቻ የሚገኙ ናቸው። ድርጅቱ መጀመሪያ ሲመሠረት ደርግ ከአርባ ሁለት ዓመታት በፊት በአወጀው አዋጅ የወረሳቸውን ቤቶች ለማስተዳደር እንደነበረ አይዘነጋም። ከዚያ ወዲህ ግን ድርጅቱ የገነባቸው ሕንፃዎች መኖራቸውም ይታወቃል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች፣ ለዛሬ ምሽት ያሰናዳናቸው ዘገባዎች እነዚህ ነበሩ። እንግዲህ የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ እንዲሁም በትዊተር ሀሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩኝ። ዝግጅቱን ሲያቀናብርልን የቆየው ደግሞ ሞክቤል ያብሮ ነው። የስርጭት መሀንዲሱም አብሮን ነበረ። ጉዟችሁ የሰመረ ይሁን እያልን መልካም ምሽት፣ እንደዚሁም የአውሮፓውያኑን ገና ለምታከብሩ መልካም በዓል እያልን በተከታዩ የክርስመስ ዜማ አግኝተዋችኋለን። ደናደሩ በነገው ምሽት እንገናኝ